ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ መንግስት እስካሁን ካስመዘገባቸው የአመራር ድሎች መካከል ገንዘቡን ድርቅ ወዳጠቃቸው ቦታዎች በፍጥነት በማፍሰስ ምላሹን በማስቀደም ከፍተኛ ጥረት ማድረጉ ነው። በተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ የኢትዮጵያ ጽህፈት ቤት ወይም ኦቻ የዕቅድና የኮሚኒኬሽን ጉዳዮች ዋና ኃላፊ ቾይስ ኦኮሮ ናቸው። በዛሬው ዕለት በቱርክ ኢስታንቡል የተከፈተውን መጀመሪያው ዓለም አቀፍ የሰብአዊነት ጉባኤን ተንተርሶ በኢትዮጵያ ድርቅ ዙሪያ ከተካሄደ ቃለ ምልልስ ለቀረብላቸው ጥያቄ ከሰጡ መልስ የተወሰደ ነው። ዝርዝሩን በዕለቱ አብሬስ እናቀርባለን። ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን ሰኞ ግንቦት 15 2008 ዓ ም አስተናጋጆቻችሁን ያዳኒ ፍሳዬና አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ኦድሬስ ሪገር ጋር ሪገስ ጋር አብረናችሁ እስከ አራት ሰዓት እንዘልቃለን። በቅድሚያ የሰዓትን ያለም ዜና በሽብር ድርጊት ወንጀል አቃቢ ሕግ ክስ የመሰረተባቸው የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ የክስ መቃወሚያቸውን አቀረቡ። አቶ ዮናታን ተስፋዬ እስር ቤት እንደሚገኙ ይታወቃል። ጉዳዩን የሰማው ፍርድ ቤት አቃቢ ሕግ መልስ እንዲሰጥ ቀጠሮ ሰጥቷል። መለስካቸው አመሀ ሂደቱን ተከታትሎ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። አቶ ዮናታን ተስፋዬ አቃቢ ሕግ ቀደም ሲል የመሠረተባቸውን የሽብር ድርጊት ወንጀል ክስ መቃወሚያ ማመልከቻቸውን ዛሬ ለፌዴራሉ ከፍተኛ ፍርድ ቤት አሥራ ዘጠነኛ ወንጀል ችሎት በጠበቃቸው አማካኝነት አቅርበዋል። የክስ መቃወሚያ ማመልከቻቸው ስድስት ነጥቦችን የያዘ ነው። ስድስቱን መቃወሚያ ሀሳቦች በዝርዝር ካተተ በኋላ ማመልከቻው ሲያጠቃልል አቃቤ ህግ በተከሳሽ ላይ ያቀረበው ክስ የሽብር ድርጊት ስለመሆኑና በአዋጁ አንቀጽ ሶስት ከተዘረዘሩት ተግባራት የትኛውን ለመፈጸም የታቀደ እንደሆነ የማያመለክት በመሆኑ የተጠቀሰው የአዋጅ አንቀጽና ተከሳሹ ፈጸመ የተባለው ድርጊት የማይቀራረብ በመሆኑ ግልጽ ያልሆነና ተከሳሽ የቀረበበትን ክስ ተረድቶ ለመከላከል የማያስችለው በመሆኑ በክሱ ውስጥ ኦነግ ተብሎ የተመለከተውና አላማው ተገልጾ በክሱ የተመለከተው አካል ተከሳሽ ፈጽመዋል ከተባለው ድርጊት ጋር የማይገናኝና አግባብነት የሌለው በመሆኑ ተከሳሽ የተከሰሰበት ድርጊትና ጽሁፍ በህገ መንግስቱ የተረጋገጠ ሀሳብን በነፃነት የመግለጽ መብት በመሆኑና አቃቢ ህግ በአዋጁ የተጠቀሰው ቅድመ ሁኔታ ባልተሟላበት የምስክሮችን ማንነትና ምንነት ደብቆ የሚያቀርብበት የህግ አግባብ ባለመኖሩ ፍርድ ቤቱ የቀረበውን ክስ ሰርዞ ተከሳሽ እንዲያሰናብተው ማመልከቻው ይጠይቃል። አቃቢ ህግ ክሱን የሚያሻሽል ከሆነም ተከሳሽ ከእስር ተለቆ በህጉ አግባብ ሥነ ሥርዓቱን ተከትሎ በሚቀርበው ክስ ላይ ከሚጠቅሰው የህግ አንቀጽ ጋር የሚቀራረብና ተከሳሽ ያለውን ሐሳብን በነጻነት የመግለጽ መብት ማስከበሪያ መርሆችን ያገናዘበ ክስ አዘጋጅቶ እንዲያቀርብ ትዕዛዝ እንዲሰጥለት ተከሳሽ አመልክተዋል። ፍርድ ቤቱ በቀረበው መቃወሚያ ላይ አቃቢ ህግ መልስ እንዲሰጥ ለግንቦት 25 ቀን 2008 ዓ ም ቀጥሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ እናመሰግናለን። የሶማሊያው ፕሬዚዳንት ሀሰን ሼክ ሙሐመድ ሶማሊያ ውስጥ በያዝነው ዓመት የሚካሄደውን ምርጫ ሕጋዊ የሚያደርግ አዋጅ አወጡ። ተለዋጩ ምክር ቤት የምርጫ ሕጉን ሳያጸድቅ ከቀረ በኋላ ነው እርምጃውን የወሰዱት። የምርጫውን ሂደት ለማፋጠን ካልተሞከረ በስተቀር የፖለቲካ ሂደት አደጋ ላይ ይወድቃል አገሪቱንም ወደ ኋላ ይመልሳል ሲል ዓለም አቀፉ ማህበረሰብ ቢያስጠነቅቅም የአገሪቱ ምክር ቤት ግን ባለፈው ቅዳሜ የምርጫውን ሂደት ለማስደቅ ድምፅ የመስጠቱን ጉዳይ ማዘግየቱ አልቀረም። የአገሪቱ ፕሬዚዳንት ትላንት ሞቃዲሾስ ባካሄዱ ጋዜጣዊ ጉባኤ ላይ ብሔራዊና ክልላዊ መሪዎች ባለፈው ወር በተስማሙበት መሰረት ምርጫው በመጪው ነሐሴ ወር እንደሚካሄድ አስታውቀዋል። ኬንያ ውስጥ ዛሬ የምርጫ ኮሚሽኑን የሚቃወሙ ሰልፎች በሶስት ከተማዎች ተካሂደዋል። ኪሱሙ በተባለችው ምዕራባዊት ከተማ ቢያንስ ሶስት ሰዎች በተቃውሞ ሰልፍ እንደተገደሉ የአካባቢው ሚዲያ ዘግቧል። አራት የተቃውሞ ሰልፈኞች ደግሞ ሆስፒታል እንደገቡ ስታንዳርድ የተባለው ጋዜጣ ዘጋቢ ፊሊፕ አርዋ ለአሜሪካ ድምጽ ሬዲዮ ተናግረዋል። ሞምባሳና ካካሜጋ ላይም ፖሊሶች እንባስ መጭጋዝ ተጠቅመዋል። ፖሊሶች በነጻው የምርጫና የድንበር ኮሚሽን ጽህፈት ቤቶች ላይ የተቃውሞ ሰልፎችን ይመሩ የነበሩ ባለስልጣኖችን አስረዋል። ናይሮቢ ላይ ፖሊሶች በመስመር ሆነው የኬንያ የምርጫ ኮሚሽን ዋና ጽህፈት ቤትን ከልለዋል። አንድ መቶ የሚሆኑ ሰልፈኞችን ለመበተን እምባስ መጭ ጋዝንና የውሃ ግፊትን ተጠቅመዋል። ባለስልጣኖች የተቃውሞ ሰልፍ ህገወጥ ነው ይላሉ። አብዛኞቹ ሰልፈኞች የተቃዋሚዎች ጥምረት ደጋፊዎች ሲሆኑ የምርጫው ኮሚሽን ለገዢው ጁብሊ ጥምረት ስለሚያዳላ በመጪው ዓመት ምርጫ ከመካሄዱ በፊት መበተን አለበት ይላሉ። የናይጄሪያው የሰራተኞች ማህበር የነዳጅ ዘይት ዋጋና የኤሌክትሪክ መብራት ቀረጥ መጨመርን በመቃወም ለአንድ ሳምንት ያካሄደውን አድማ ቆመ። የሰራተኞቹ ማህበር ባለፈው ሳምንት አድማውን የጠራው የናይጄሪያ መንግስት የአንድ ጋሎን የነዳጅ ዘይት ዋጋን በዶላር ምንዛሬ ከአርባ ሶስት ወደ ሰባ ሶስት ሳንቲም ከፍ በማድረጉ ነው። መንግስት የዋጋ ጭማሪውን ካልቀለበሰ በስተቀር አባሎች ወደ ስራ አይመለሱም ሲል ዝቶ ነበር ሰራተኛ ማህበሩ። መንግስት በበኩሉ ዋጋው እንዲጨምር ምክር ሀሳብ ያቀረበው በውጭ ምንዛሬ ቀውስ ምክንያት የተፈጠረውን እጥረት ለማቃለል ነው ይላል። የማህበሩ ብሔራዊ ከፍተኛ መማክርት አድማውን ትላንት እንዲቆም የወሰነው በጎ አመለካከት ያላቸው ናይጄሪያውያን ካሳመኑት በኋላ እንደሆነ የናይጄሪያ ሰራተኞች ማህበር ፕሬዚዳንት አዩባ ዋባ አስገንዝበዋል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ በቬትናም ላይ የጣለችው የጦር መሳሪያ ማዕቀብ ማብቃቱን የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አስታወቁ። ሁለቱ የቀድሞ ጠላት ሀገሮች ወዳጅነት ለማጠናከር ስምምነት አደረጉ። ይህ የሆነው ፕሬዚደንት ኦባማ ቬትናምን እየጎበኙ ባሉበት በአሁኑ ወቅት ሲሆን ከፕሬዚዳንቱ ጋር አብራ የተጓዘችው የዋይት ሀውስ ዘጋቢ ሲንዲ ሼን ከሃኖ የላከችውን ዘገባ አዲሱ አበበ ያቀርበዋል። ለፕሬዚዳንት ባራክ ኦባማ የቪየትናሙ ጉዞ የመጀመሪያ ጉብኝታቸው ነው። በወታደራዊ የክብር ሰላምታ የታጀበው የአቀባበሉ ሥነ ሥርዓትም ሞቅ ደመቅ ያለ ነበር። ቀጥሎም ቪየትናም ተጠብቀው የነበረውና ትልቁ ስጦታ ከፕሬዝዳንት ባራክ ኦባማ ተበረከተ። ዩናይትድ ስቴትስ ቪየትናም ላይ የተጣለውን የጦር መሣሪያ ማዕቀብ በሙሉ ለማንሳት ያደረገችው ውሳኔ ቪየትናምን በእጅጉ አስደስቷል። ይህም የሁለቱን አገሮች ወዳጅነት ለማጠናከር የተወሰደ እርምጃ ለመሆኑ ማረጋገጫ ነው። ሁለቱንም አገሮች በጋራ የሚያሳስባቸው ወይም የሚጋሩት ጉዳይ አለ፤ የቻይና የተስፋፊነት ፖሊሲ። ፕሬዝዳንት ባራክ ኦባማ ግን የቻይና ባለሥልጣናት በምክንያቱ ባይስማሙም ቪየትናም ላይ የተጣለው የጦር መሳሪያ ማዕቀብ መነሳቱ ከቻይና ጋር አይገናኝም ይላሉ። በኢኮኖሚው፣ በንግዱና በሰብአዊ መብት አገልግሎቱ ረገድ አብረን የምንሠራውን ከግምት ስናስገባ የጅምላ ማዕቀብ ማድረጉ ትክክል አይሆንም። በአንድ አሳሳቢ ጉዳይ ላይ ግን ሁለቱ አገሮች ላለመስማማት የተስማሙ ይመስላል፣ በቬትናም የሰብአዊ መብት ይዞታ ላይ። ሶሪያ ውስጥ ዛሬ በሁለት የጠረፍ ከተሞች በተከታታይ በደረሱ የቦምብ ፍንዳታዎች እስካሁን አንድ መቶ ሰዎች ተገድለው በርካቶች እንደቆሰሉ የሶሪያ መንግስት ቴሌቪዥንና የሶሪያው የሰብአዊ መብት ጉዳዮች ተከታታይ ቡድን ገለጡ። መንግስት በሚቆጣጠረው የሜዲትራንያን ባህር ጠረፍ ላይ በሚገኘው ጃብለህ ቢያንስ አንድ የአጥፍቶ ጠፊ የሚገኝባቸው አራት ቦምቦች መፈንዳታቸውን የተገለጠው ሳና የተባለው የሶሪያ የዜና አገልግሎት ጃብለህ ላይ ሶስት ሮኬቶች ተተኩሰው የአውቶቡስ ጣቢያን ነው የመቱት ይላል። የሶሪያ የሰብአዊ መብት ጉዳይ ተከታታይ ቡድን በበኩሉ በጥቃቱ እስካሁን 53 ሰዎች መገደላቸው ተረጋግጧል ብሏል። ታርቱስ በተባለች ከጃብለህ ስልሳ ኪሎ ሜትሮች ርቃ በምትገኘው ከተማ ላይ ደግሞ ሶስት ቦምቦች ፈንድተዋል። አንደኛው በአጥፍቶ ጠፊ የተፈጸመ ነው ተብሏል። አሸባሪዎች ሌሎች ሰዎች የሚበዙባቸውን የአውቶብስ ጣቢያዎች ኢላማ አድርገዋል ሲልም የዜና አገልግሎቱ ዘግቦ ተጨማሪ 48 ሰዎች እንደተገደሉም አመልክተዋል። የኢራቅ ወታደራዊ ኃይሎች ፋሉጃ ከተማን እስላማዊ መንግስት ነኝ ከሚለው ቡድን ለማስመለስ ጥቃት በጀመሩበት በአሁኑ ወቅት በብዙ ሺህ የሚቆጠሩ መውጫ ያጡ ቤተሰቦች ጉዳይ እንደሚያሳስባቸው የተባበሩት መንግስታት ድርጅት ባለስልጣኖች ገልጸዋል። የመንግስታቱ ድርጅት የስደተኞች አገልግሎት አስር ሺህ የሚሆኑ ቤተሰቦች ከፋሉጃ መውጣት እንዳልቻሉ ጠቁመዋል። አሁን ጥቃቱ ስለተጀመረ ሰዎች ከከተማይቱ ለመውጣት እየሞከሩ ነው ሲሉ በኢራቅ የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ሊዝ ግራንዴ ለአሜሪካ ድምጽ ሬዲዮ ተናግረዋል። ሰላሳ የሚሆኑ ቤተሰቦች ማለት ከአንድ መቶ በላይ የሚሆኑ ሰዎች ባለፈው ቅዳሜ ድብደባው ከመጀበሩ በፊት ከከተማይቱ ለመውጣት መቻላቸውን ግራንዴ ጠቁመዋል። ከከተማይቱ ለመውጣት ሲሞክሩ የሞቱ ሰዎች እንዳሉም ገልጸዋል። ኢራቅ ያለው የተባበሩት መንግስታት ድርጅት ተልዕኮ በከተማይቱ ያለው ሁኔታ አስከፊ መሆኑን ሲያስረዳ፣ ነዋሪዎች መሰረታዊ የሆኑ አቅርቦቶች እንኳን እንደማያገኙ ጠቁመዋል። የምግብ፣ የመድኃኒትና የሌሎች መሰረታዊ ነገሮች ውጥረት እንደሚገጥማቸውም ገልጿል። አድማጮች ለዜና የተያዘው ሰዓት በዚሁ አበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳነች ፍስሃየ ነን። በዓለም ዜናዎች የጀመረው የሰኞ ግንቦት 15 2008 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ቀዳሚውን የዕለቱን አብይ ርዕስ እናቀርባለን። የመጀመሪያው ዓለም አቀፍ የሰብአዊነት ጉባኤ በዛሬ ዕለት በቱርክ ኢስታንቡል ተከፍቷል። ለሁለት ቀናት የሚዘልቀው የዚህ የተባበሩት መንግስታት ድርጅት የጠራው ጉባኤ አብይ ዓላማዎች አንዱ በመንግስታቱ ድርጅት ተቋም ውስጥ የሰብአዊ እርዳታ አሰጣጥ መዋቅሮችን ለመፈተሽና ለማሻሻል መሆኑ ተነግሯል። የረዴት ተቋማት መሪዎችና መንግስታት በተወከሉበት በኢስታንቡሉ ጉባኤ የተገኙት የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በኢትዮጵያ ለተከሰተው ድርቅ በተሰጠው ምላሽ የተሻሉ የተባሉትን አሰራሮች ለጉባኤው አቅርበዋል። በተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ፕሮግራም የኢትዮጵያው ጽህፈት ቤት ወይም ኦቻ በመባለው የሚታወቀው ድርጅት የእቅድና የኮሚኒኬሽን ጉዳዮች ዋና ኃላፊ ቾይስ ኦኮሮ ማምሻውን ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ስለ ጉባኤው አስረድተዋል። ሳሌም ሰለሞን ኢትዮጵያን ለመታው ድርቅ በአሁኑ ወቅት እየተሰጠ ስላለው ምላሽና ሌሎች ጥረቶችም አነጋግራቸዋለች። በኢትዮጵያ የተባበሩት መንግስታት የእርዳታ ማስተባበሪያ ድርጅት ኦቻ ጽህፈት ቤት የስትራቴጂና የኮሚኒኬሽንስ ዋና ኃላፊ ቾይስ ኦኮሮ አሁን አገሪቱን ያጠቃውን በሃምሳ ዓመታት ውስጥ እጅግ የከፋ የተባለውን ድርቅ ለመከላከል የኢትዮጵያ መንግሥት በርካታ መልካም እርምጃዎችን ወስዷል ብለዋል። ከእነዚህም መካከል ለአገሪቱ እርሻ እጅግ አስፈላጊ የሆኑ የበልግና የመኸር ዝናብ እንደማይጥል ሲገነዘቡ የሰብአዊ እርዳታ ለጋሾችን በጊዜ ማሳወቅ አንዱ መሆኑን ገልጸዋል። መንግሥት የድርቁን መከሰት ማሳወቁን ተከትሎም ዓለም አቀፍ ለጋሾች እንደ አውሮፓውያን ዘመን አቆጣጠር ከ2015 እስከ 2016 ዓ ም የሚውል እርዳታ ለተረጂዎች አቅርበዋል ብለዋል። ሌላው መንግሥት የሚመሰገንበት ከፍተኛ እርምጃ ያሉትንም እንዲህ በማለት ጠቅሰዋል። የኢትዮጵያ መንግስት እስካሁን ካስመዘገባቸው የአመራር ድሎች መካከል ገንዘቡን ወደ ድርቅ ወደ አጠቃቸው ቦታዎች በፍጥነት በማፍሰስ ምላሹን በማስቀደም ከፍተኛ ጥረት ማድረጉ ነው። በድርቁ ምክንያት እስካሁን የሞተ ሰው አለ ወይ ብለን ላቀረብንላቸው ጥያቄም ሲመልሱ ምንም የለም በመዝገባችን መሰረት እንዲያውም በእርግጠኛ እስካሁን በድርቁ ምክንያት የሞተ ሰው የለም ማለት እንችላለን ከዚህ በፊት ከውጭ የሚመጣው የእርዳታ ምግብ በጅቡቲ ወደብ ላይ መታገቱን የእርዳታ አቅርቦቱን አዝጋሚ ማድረጉን ጠቅሰው መንግስት ባደረገው ጥረት የምግብ አቅርቦቱ እንደጨመረ ግን እንዲህ በማለት ይገልጻሉ ከዚህ አመት አጋማሽ መግቢያ ጀምሮ ወደ አገሪቱ የሚገባው የምግብ አቅርቦት ከ1000 ሜትሪክ ቶን ወደ 6000 ሜትሪክ ቶን ጨምሯል። ኢትዮጵያ 10 ነጥብ 2 ሚሊዮን ሕዝብ ለመመገብ ጥረት እያደረገች መሆኗን መገንዘብ አለብን። ይህ ራሱን የቻለ የአንድ ሀገር ሙሉ ሕዝብ ነው። ይህ ቀውስ በጣም ትልቅ ነው። መንግስት ይህንን ለማቃለል ጅቡቲ ወደብ ላይ የተከማቸውን ምግብ ማጓጓዝ ጀምሯል። መንግስት ይህን እርምጃ የወሰደው ከዓለም የምግብ ፕሮግራም ጋር በመተባበር ነው። ኢትዮጵያ በድርቅ እንደምትጠቃ አስቀድሞ በመገንዘብ በተለይም ድርቅ ደጋግሞ በሚመታው አካባቢ የሚኖር ህዝቧ አደጋውን መቋቋም እንዲችል ለምሳሌ የጤና ጥበቃ መዋቅር ተዘርግቷል ብለዋል። ላለፉት ጥቂት ዓመታት አገሪቱ የልማት እንቅስቃሴ ላይ ማትኮሯም የድርቁ መከሰትን በተሻለ እንድትቋቋም አስችሏታል ሲሉ አስረድተዋል። ተከታዩ የመጽሔት ርዕስ ወደ ኢትዮጵያ ድንበርና ደቡብ ሱዳን ይመልሰናል። በሙሉ ላይ ጎሳ ታጣቂዎች ታፍነው የተወሰዱ ህጻናት ሙሉ በሙሉ የሚመለሱበት ሁኔታ የገመገመ የኢትዮጵያና የደቡብ ሱዳን ባለስልጣናት ስብሰባ በጋምቤላ ከተማ ተካሂደዋል። ልጆቻችን በሙሉ እስኪመለሱ እንቅልፍ አይወስደንም ሲሉ የኢትዮጵያ መከላከያ ሚኒስትር አቶ ሲራጅ ፈዴሳ ተናግረዋል። የጋምቤላው መድረክ የመጀመሪያው የሆነ የህዝብ ለህዝብ ግንኙነት የተፈጠረበት እንደሆነ የገለጹት ደግሞ የክልሉ ርዕሰ መስተዳድር ጋትኩት ናቸው። እስክንድር ዝርዝሩን ይዘዋል። ትናንት በጋምቤላ ከተማ የተካሄደው ስብሰባ የኢትዮጵያና የደቡብ ሱዳን የክልልና የፌዴራል መንግስት ባለስልጣናት እንደዚሁም የጎሳና የሃይማኖት መሪዎች የተሳተፉበት መሆኑ በሀገር ውስጥ የመገናኛ ብዙሃን ተጠቁሟል። ታፍነ የተወሰዱ ሕጻናትን ለማስመለስ እየተሰራ ያለውን ስራ ገምግሟል። በቀጣይ ተግባራት ላይ አቅጣጫ አስቀምጠዋል። ስብሰባው በደቡብ ሱዳን ሙርሌዎች የሚኖሩበት የቡማ ግዛት አስተዳዳሪ ባባ ሜዳም ኩኝ፣ እንደዚሁም የጋምቤላ ክልል ፕሬዝዳንት ጋትሎ አክቱት ይህንኑ የማስመለስ ሂደት ከተ ሪፖርት አቅርበዋል። ህጻናቱን ለማስመለስ የሚደረገው ጥረት በትኩረት እንደሚቀጥል በስነ ሥርዓቱ ላይ የተገኙት የኢትዮጵያ የመከላከያ ሚኒስትር ሲራጅ ፈጌሳ ተናግረዋል። የተመለሱት ልጆች ጥሩ ነው። አሁን ከተወሰደው አንጻር ሀምሳ ስድስት ልጅ መመለሱ ትልቅ ስኬት ነው። በዚህ ሂደት የመከላከያ ሰራዊታችን የተጫወተው ሚና እጅግ ከፍተኛ ነው። የደቡብ ሱዳን መንግስትና የቡሜ ስቴት የተጫወተው ሚና እጅግ ከፍተኛ ነው። የአገር ሽማግሌዎች፣ ባህላዊ ንጉሶች የተጫወቱት ሚና እጅግ ከፍተኛ ነው። ይሄ ሊደነቅ የሚገባው ነው። ይሄ ግን አሁን በቂ ነው የሚል ነገር የለንም። አሁን አሁንም ልጆቻችን ሙሉ በሙሉ እስኪመለሱ ድረስ እንቅልፍ የሚወስደን አይደለም። እንቅልፍ አይወስደንም። ማድረግ ያለብንን ነገር ሁሉ አድርገን በሰላማዊ መልክ እንዲመለሱ ማድረግ አለብን። ማምሻውን በስልክ ያነጋገርኳቸው የጋምቤላ ክልል ፕሬዝዳንት ጋት ሉዋክቱት መድረኩ የመጀመሪያ የሆነ የህዝብ ለህዝብ ግንኙነት የተፈጠረበት እንደሆነ አብራርተዋል። ከዚህ በፊት የድቡብ ሱዳን ቡማ ስቴት አገር ሽማክሎች፣ የሃይማኖት አባቶች፣ ታዋቂ ሽማክሎች እና የአካባቢ ዞኖች ኮሚሽነሮች፣ ፕሬዝደንቶች በጋራ ቁጭ ብሎ በነ የፈታ ጉዳዩ ላይ ተነጋገሮ አይታወቅም ነበር። ስለዚህ የተካሄደ የጋምቤላ ክልል መደረግ የመጀመሪያ መውሰድ ያለበት ምክንያቱም ቅደም ሲል የኢትዮጵያ ኑዌር፣ የኢትዮጵያ አኝዋክ እነ ድሁፍ ጣቢያን ሞር ጎሳዎች ተዋይቶ አይታወቁም። ስለዚህ ይህንን መደረግ በጣም ጥሩ መደረግ ነው። ከሁለቱ ወገኖች በጣም ደስታቸው በጣም ትልቅ ነው የነበረው። መኪናቱም ተዋይቶ አያውቁም። የገንበላ ክልል እና ፌዴራል መንግስት ባደረገው ጥረት ነው አሁን ሁለቱ ወገኖች እንዲገናኙ እየተደረገው ማለት ነው። የመንግስት ለመንግስት ግንኙነት ለመጠናከር ነው የመጀመሪያ ነገር። ሁለተኛ ህዝቡን ህዝቡን ግንኙነት እንዲጠናከርና በጋራ ሆነን ለመተካከል ነው ወደ መፍትሄዎቹ ለማምጣት ነው ትልቁ ዓላማ ማለት ነው። ከጋምቤላ ክልል ርዕሰ መስተዳድር ጋትሉዋክ ቱት ጋር ያደረግኩት ቃለ ምልልስ በስልክ መስመር ችግር ምክንያት አልተጠናቀቀም። በሌላ ዘገባ ልመለስበት ሞክራለሁ። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች ባደረሱት ጥቃት ሁለት መቶ ስምንት ሰዎች መገደላቸው፣ 125 ህጻናት ደግሞ ታፍነው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አሁን ወደ ኬንያ እናመራለን። የኬንያን የምርጫ ኮሚሽን በመቃወም ዛሬ ሰኞ በሶስት የአገሪቱ ከተሞች ሰልፍ ተካሄደ። የአካባቢው መገናኛ ብዙኃን እንደዘገቡት ቢያንስ ሶስት ከተቃዋሚው ጎራ የተሰለፉ ሰዎች ተገለዋል። ከናይሮቢ ጅል ክሬክ ላከችውን ዘገባ አዲሱ አበባ ያቀርበዋል። ለዛሬው አዲስ የሰኞ ሰልፍ ተቃዋሚው አባላት በየስፍራው ተሰባስበዋል። አድማ በታኝ ፖሊሶችም አስለቃሽ ጋዝ፣ ኃይለኛ ውሃ የሚረጭ ጠብ መንጃ፣ ታንክ ጭምር ይዘውና የአስመራጭ ኮሚሽኑን ቢሮ ከበው ጥበቃ እያካሄዱ ናቸው። እናም ወደ አንድ መቶ የሚጠጋው ሰልፈኛ ወደ ኮሚሽኑ ቢሮ ከመቅረቡ አስቀድሞ ነው የተበተነው። ባለሥልጣናት ሰልፉ ህገወጥ ነው ነው የሚሉት ተቃዋሚ ሰልፈኞቹ ግን የኮሚሽኑ ቢሮ ባሉባቸው በሞምባሳ በካጋሜጋ እና በኪሱሙ ከተሞች እየተዘዋወሩ የተሰለፉ ሲሆን የስታንዳርድ ኒውስ ፔፐር ዘጋቢ ፊሊፕ ኦርዋ ለቪኦኤ እንደገለጠው አንድ የኪሱሙ ሰልፈኛ በፖሊስ ተገድሎ ሌሎች አራት የቆሰሉ ሐኪም ቤት ገብተዋል። ሌሎች የአካባቢው መገናኛ አውታሮች እንደዘገቡት በኪሱሙ የሰሜናዊ ምዕራብ ከተማዋ ሲያያ ውስጥ በተካሄደው ሰልፍ ሁለት ሰዎች ተገድለዋል። አሳ ኒያ ኩንዲ ቢሮቸው አስመራጭ ኮሚሽኑ ቢሮ አጠገብ የሚገኝ የህግ ባለሙያ ናቸው። የዛሬው እንደ ከዚህ ቀደሙ ውጥረት ያለበት አልነበረም። እንደሚመስለኝ ሰዎች ሰብሰብ ብለው እንዳይቆሙ ፖሊሶች መመሪያ ተሰጥቷቸዋል። ተመልካቾችም በአሁኑ ወቅት ፖሊሶቹ የተሻለ ሙያዊ አሰራር እንደተከተሉ ታዝበዋል። የተቃውሞ ሰልፈኞቹ ጥያቄ አስመራጭ ኮሚሽኑ ከፕሬዝዳንታዊና ከምክር ቤታዊ ምርጫው በፊት ይነሳ የሚል ነው። ምክንያታቸውንም ገዢውን የጁብሌ ጣምራ ይደግፋል በማለት ያቀርባሉ። ይሄ አስመራጭ ኮሚሽን እስካለ ድረስ ተአማኒነት ያለው ምርጫ አይካሄድም። የወቅቱም መንግስት ስለሚደግፉ ውጤቱ ሁሉ በቁጥጥራቸው ስር ነው የሚሆነው ሩፈስ ማጋጋ፣ የተቃዋሚውን ጣምራ ፓርቲ ደግፈው ሰልፍ የወጡ ናቸው። አሁን ቀደም ሲል የሰማችኋቸው የሕግ ባለሙያው ኒያኩንዲ ግን እነዚህ ሰልፈኞች አስመራጭ ኮሚሽኑን የሚቃወሙትን ሰዎች ሙሉ በሙሉ አይወክሉም ባይ ናቸው። ኬንያ እንደ አውሮፓ ቆጣጠር በመጪው ዓመት ነሐሴ 2017 ዓ ም ፕሬዚዳንታዊና ምክር ቤታዊ ምርጫ ለማድረግ እቅድ ይዛለች። ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገር። የደቡብ አፍሪቃ ፍርድ ቤት በፕሬዚዳንት ጄኮብ ዙማ ላይ የተመሰረተውን ወደ ቁጥራቸው ወደ ስምንት መቶ የሚደርሱ የሙስና ወንጀል ክሶች እንደገና እንዲታዩ ምናልባትም እንዲከፈቱ ባስተላለፈው ትእዛዝ ላይ የይግባኛ ቤቱታ የሚያቀርቡ ይሆናል የአገሪቱ ጠቅላይ አቃቤ ሕግ ሲያስታወቅ ውሳኔው ፖለቲካዊ አንድምታ ማስከተሉ እንደማይ እንደማይቀር ጠቅሳ፣ የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ተከታዩን ዘገባ አስተላልፋለች። ቆንጅታየ ታቀርበዋለች። ፕሬዚደንት ጄኮብ ዙማ ላይ እንደ ኤሮፓውያን አቆጣጠር በ2007 ዓ.ም የተመሰረቱባቸው 783 የማጭበርበር የሙስናና በማስፈራራት ገንዘብ የመቀበል ወንጀል ክሶች በድጋሚ እንዲከፈቱ በከፍተኛ ፍርድ ቤት በተሰጠው ትዕዛዝ ላይ የይግባኛ ቤቱታ እናቀርባለን ሲሉ ዋናው አቃቤ ሕግ አስታውቀዋል። ይህ የአቃቤ ሕጉ ውሳኔ ውጥረት ላይ ያሉትን ፕሬዚደንት የመደገፍ ያህል ነው ተብሏል። ፕሬዚደንት ዙማ በተለያዩ የቅሌት ተግባራት እየተወነጀሉ ባሉበት በዚህ ወቅት በሀገሪቱ ፓርላማ በተደጋጋሚ ረብሻ ሲቀሰቀስ ይስተዋላል። መገናኛ ብዙሃን ፕሬዝደንቱ ላይ ብርቱ ነቀፋ ያሰማሉ። የህዝብ ድጋፋቸውም ከእለት ወደ እለት እያቆለቆለ ነው የሄደው። የብሔራዊ አቃቤ ህግ ባለስልጣን ጽህፈት ቤት ሊቀመንበሩ ሾን አብራምስ ፍርድ ቤቱ አቃቤ ህጎችን በየትኞቹ ክሶች እንደሚገፉ ሊያዛቸው ስልጣን የለውም ብለዋል። ዋናው አቃቤ ህግ የይግባኝ አቤቱታን ለማቅረብ ቢሮቸው የደረሰበትን ውሳኔ ይፋ ከማድረጋቸው አስቀድሞም ከመገናኛ ብዙሃን ስለሚቀርብባቸው ነቀፋና በህገ መንግስቱ ስላለባቸው ኃላፊነት በስፋት አውስተዋል። በአሁኑ ፕሬዝደንት ዙማን በሚመለከተው ጉዳይ የምደርስበት ማንኛውም ውሳኔ ከአንዳንድ አካባቢዎች ነቀፋ እንደሚያስከትል ምንም አያጠራጥርም። ሁሉን ሰው የሚያስደስት ውሳኔ መቼም አይኖርም። የእኔም ኃላፊነት ሰዎችን ማስደሰት ወይም ተወዳጅ የሆነ ውሳኔ ማድረግ ሳይሆን መርሆችና ፖሊሶችን ተመርኩዤ በሕገ መንግስቱ መሠረት ያለብኝ ኃላፊነትን መወጣት ነው። ፕሬዝደንት ዙማ የቀረቡባቸው ክሶች ወደ መንበረ ስልጣኑ ከተረማመዱበት መንገድ ጋር እጅጉን የተቆራኙ ናቸው። በ1999 ዓ.ም የተፈጸመ የጦር መሳሪያ ግዢ ውልን የሚመለከቱት ክሶች መጀመሪያ የተመሰረቱባቸው በ2007 ሲሆን ከሁለት አመታት በኋላ ማለትም የ2009ኙ አገር አቀፍ ምርጫ ሳምንታት ሲቀሩት ክሶቹ ተሰረዙላቸው። እናም ዙማ በፕሬዝደንትነት ለመመረጥ ሁኔታው ተመቻቸላቸው። ክሶቹ ውድቅ የተደረጉበት ውሳኔ እንደገና ተከፍቶ እንዲታይ ነው ተቃዋሚው ዲሞክራሲያዊ ህብረት የጠየቀው። እናም ባለፈው ወር በፕሪቶሪያው ከፍተኛ ፍርድ ቤት የተሰየሙት ዳኞች ክሱ እንዲቀጥል በሙሉ ድምፅ ወሰኑ። ዋናው አቃቤ ህግ ሾን አብራምስ የይግባኝ አቤቱታ እናስገባለን የሚሉት ለዙማ ቆመው ጉዳዩን ለማጓተት የያዙት ዘዴ ነው ሲል ተቃዋሚው ወገን ወንጅሏል። የፖለቲካ ተንታኞች እንደሚሉት ደግሞ ዙማ በቅርቡ ማንኛውም የፖለቲካ መሪ የሚመዘንበት እውነተኛው የፍርድ ችሎት በሆነው በህዝብ ድምፅ መዳኘት አይቀርላቸውም። ዙማ በህዝብ ዘንድ ያላቸው ድጋፍ እየተሸረሸረ መምጣቱ በመጪው ነሐሴ በሚካሄደው የደቡብ አፍሪቃ የክልል ምርጫዎች ገዢውን ፓርቲ ኤኤንሲን መጉዳቱ እንደማይቀር ነው ተንታኞች የተነበዩት። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ስርጭታችን ከአራት ሰዓት እስከ አራት ሰዓት ይቀጥላል። አሁን በነፃው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማለን። የአሜሪካ ሬዲዮ የአማርኛው ቋንቋ አዘጋጆች እንደምን አላችሁ። በአማራ ክልል በዋግ ህምራ ሰቆጣ ዞን የዋግ ህምራ ሰቆጣ ሕዝብ አስራ ሰባት ዓመት ታግሎ ኢህአዴግም ለስልጣን ማብቃቱ ይታወቃል። ይሁንም የትራንስፖርት ችግር፣ የመልካም አስተዳደር ችግር ኢህአዴግ በሰማንያ ሶስት ዓመተ ምህረት ስልጣን ከያዘ ወዲህ የዋግ ህምራ ሰቆጣን ሕዝብ ሰብስቦ ከአንድ በቱ ያለውን ችግር ማዳመጥ አልቻለም።

ቦልጠነው ነው አንቆራ ይባላል። ከዩኤስ አሜሪካ በስልክ መልእክታችሁ የምታስተላልፉት ከእናንተ ፕሮግራም ጋር ተዛማጅነት ያለውን ነው ብላችኋል። እና የእኔ ግን አሁን ቅሬታ ነው ስለ ፕሮግራማችሁና ስለ ስልክት መልእክታችሁ ቅሬታ የምንድን ነው እሱ በደቡብ ክልል ስለሚገኙ ስለ ከምባታ ጥምባሮ ዞን እና ስለ ትናንሽ ዞኖች በእናንተም ይሁን በተለያዩ የመገናኛ ብዙሃን ምንም አይነት አቴንሽን ተሰጥቶ ታያቅም። የህዝቡ ፍትህ ማጣት ምንም አይነት የመሰረተ ልማት በመንገድ፣ በጤና፣ በትምህርት፣ በንጹህ መጠጧ፣ በተለያዩ ነገሮች በክልሉ ይሁን በማዕከላዊ መንግስት ምንም አይነት እንቅስቃሴ አይደረግም ያለው እና ህዝቡ ይህንን በተለያየ ጊዜ በሰላማዊ ጥያቄዎችና በሰላማዊ ሰልፎች ለማስተላለፍ ሞክሮ ምንም አይነት ትኩረት ማግኘት አልቻለም ከእናንተም ይሁን ከመንግስት መገናኛ ብዙሃን። እኔ የምለው ግን የግድ የእናንተን ትኩረት ለማግኘት የግድ የመንግስትን ትኩረት ለማግኘት የግድ ሰው መሞት አለበት ወይ? አደራችሁን፣ ይህን ሰምታችሁ እንደምታስተላልፉት ተስፋ አድርጋለሁ። የተሻለም ፕሮግራም ደግሞ ወደፊት እንደምታቀርቡ ወደዛም ገብታችሁ ደግሞ የሚጮህለት ህዝብ የሌለውን ፓርት ደግሞ ሄዳችሁ እንደምትጎበኙ ተስፋ አድርጋለሁ። አመሰግናለሁ። የሙዚቃ ሰዓት ነው። አሁን አዳነች፣ ዛሬ ለምሽቱ ምንመርጠው ዜማ የአማርኛ አይደለም፣ ግን ወደ ኢትዮጵያ የሚያገናኘን ወይም የሚያቀርበን መስመር አለው። ተከታትለሸዋል። ዊኬንድ የተባለው ወጣት እስከ ስምንት አካባቢ ነው እንግዲህ ያገኘው ሽልማት ይመስለኛል። የሁለት ሺ አስራ ስድስቱን የቢልቦርድ ሰንጠረዥ የሚበልጡትን ሽልማቶች አግበስብሶ ወስደዋል። አዎ፣ አስራ ስምንት ጊዜ ነው ደግሞ የተጠራው፣ አይደለም ለሽልማት የቀረበው። ትክክል ነው። አንዳንዱ እናስተዋወቃለን ታዲያ። ከግሩም ዜማዎቹ አንዱን መርጠናል ለምሽቱ ነው። But at least we'll both be beautiful and stay forever young. This I know, this I know. She told me, don't worry about it. She told me, don't worry. of me at least we'll both be numb and she'll always get the best of me the worst is yet to come all the misery was necessary when we what right deep in love yes, i know yes, i know well yes, i know she told me don't worry about it she told me የምሽቱ ምርጥ ዜማ ነው የሰማችሁት። ዘዊኬንድ የ2016ቱ የቢልቦርድ ሰንጠረዥ ዋናው አሸናፊ ሆኗል። በሌላ ፕሮግራም በዝርዝር እንመለስበታለን። አሁን ወደ ሳምንታዊው ቅንብር ነው የምንሻገረው። በዚህ ሰዓት በየሳምንቱ በሰሎሞን ክፍል እየተዘጋጀ የሚቀርበው ስፖርት በረጅም ርቀት ውድድሮች የኦሎምፒክ ሻምፒዮናዎቹ ጥሩነሽ ዲባባና ቀነኒሳ በቀለ በትላንቱ የማንቸስተር ታላቁ ሩጫ ውድድር ድል ተቀዳጅተዋል። በዘንድሮው የሪዮ ኦሎምፒክ የሚሳተፉ ጊዜያዊ የኢትዮጵያ አትሌቶች ስም ዝርዝር ይፋ ተደረገ። በእግር ኳስ በመላ አውሮፓ አምስት የዋንጫ ፍጻሜ ውድድሮች የተካሄዱ ሲሆን፣ ላሊጋውን ባርሴሎና ዳኛውን ጭምር አሸንፎ ዋንጫ ወሰደ። ኤፌ ካፑን ማንቸስተር ዩናይትድ፣ ቡንደስሊጋውን ባየርን ሚዩኒክ የጣሊያኑን ጁቬንቱስ የፈረንሳዩን ፓሪስ ሳን ዠርሜን የበላይነታቸውን አሳይተውበታል። ለዛሬ እነዚህን ዜናዎች ይዣለሁ። አብራችሁን ቆዩ። ጥሩነሽ ዲባባ ትላንት ማንቸስተር ላይ ታሪክ ያስመዘገበችው ለሁለት ዓመታት ያህል በወሊድ ምክንያት ከውድድሮች ርቃ ከቆየች በኋላ ነው። ለሶስተኛ ጊዜ መሆኑ ነው። ጥሩነሽ ትላንት በማንቸስተር ታላቁ ሩጫ ስታሸንፍ ከተጀመረ ከሁለት 2 ኪሎ ሜትር በኋላ ተፈትልካ በዚያው ነው በአንደኝነት ያጠናቀቀችው። በ5000 የዓለምን ክብረ ወሰን እንደያዘች ያለችው ጥሩነሽ ዲባባ ትላንት ያስመዘገበችው ጊዜም ድንቅ ነው፣ 31 ደቂቃ ከ16 ሴኮንድ ሆኗል። አሁን ትኩረቷ ሚኒማውን አሟልታ በኦሎምፒክ 10 ሺ ለመሳተፍ መሆኑን የምታስረዳው ጥሩነሽ ውሳኔው በመጨረሻ የኢትዮጵያ አትሌቲክስ ፌዴሬሽን ይሆናል ብላለች። ዕውቋ የ10 ሺ ሜትር ሯጭ ከስምንት ዓመታት በፊት ቤይጂንግ ላይ ወርቅ፣ ከዚያም በ2012 ከአራት ዓመታት በፊት መሆኑ ነው ለንደን ላይ ሌላ ወርቅ ማግኘቷ ይታወቃል። ዘንድሮ ሪዮ ብራዚል ላይ ለሦስተኛ ጊዜ ከደገመች በዓለም የመጀመሪያው አትሌት ትሆናለች ማለት ነው። በኦሎምፒክ ታሪክ ይሳካላት ዘንድ ምኞታችን ነው። በትላንቱ የማንቸስተር ታላቁ ሩጫ ውድድር በወንዶቹ 10 ሺህ ያሸነፈውም የኢትዮጵያው አትሌት ቀነኒሳ በቀለ ነው። መጨረሻው ኪሎ ሜትር ላይ ጠንካራውን የኬንያ አትሌት ዊልሰን ኪፕሳንግን ጥሎት አልፏል። 28 ደቂቃ ከ08 አስመዝግቧል። ይህ በእንዲህ እንዳለ ከ200 በላይ የዓለም ሀገሮች ይሳተፉበታል ተብሎ በሚጠበቀው በዘንድሮው የሪዮ ኦሊምፒክስ የሚሳተፉ የኢትዮጵያ አትሌቶች ስም ዝርዝር ይፋ ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ያደረገው ጊዜያዊ የብሔራዊ አትሌቶች ስም ዝርዝር በማራቶን ከወንዶቹ የ24 ዓመቱ ተስፋዬ አበራ አንዱ ነው። ወጣቱ በዱባይና ሃምቡርግ በማራቶን 20424 ና 20658 አስመዝግቧል። ሁለተኛው የ21 ዓመቱ ለሜ ብርሃኑ ነው። እርሱም በዱባይና ቦስተን 20433 ና 21245 አጽፏል። ሌሎቹ ደሲሳ ፈይሳ፣ ና በተጠባባቂነት የተቀመጠው ቀነኒሳ በቀለ ይገኙበታል። የማነ ጸጋይና ሌሊሳ ደሲሳም ቀሪዎቹ ናቸው። በሴቶች ለማራቶን የተመረጡት ማሬ ዲባባ ሰለፈች መርጊያ አበሩ ከበደ ትርፊ ጸጋይ ና ትዕግስት ቱፋ ናቸው ሁሉም ጠንካራ አቋም ላይ ይገኛሉ በበላይነት የመጨረሱ ድላቸው ሰፊ መሆኑ ይነገርላቸዋል ሰላሳ አንደኛው ኦሊምፒያድ ሊጀመር ከሦስት ወራት ያነሰ ጊዜ ነው የቀረው በአጭር ርቀት በመካከለኛና ረጅም ርቀት የሚወዳደሩ የኢትዮጵያ አትሌቶችም ስር ዝርዝር በጊዜያዊ መልክ ይፋ ተደርጓል ከተገለጹት ውስጥ አቋማቸው ለመጨረሻ ጊዜ እየታየ የሚቀነሱ ወይም የሚጨመሩ ሊኖሩ እንደሚችሉ ተመልክቷል። ለማንኛውም በወንዶቹ አስር ሺህ ሙክታር ኢድሪስ፣ ኢማና መርጊያ፣ ሞስነት ገረመው፣ አዱኛ ታከለ፣ ጸበሉ ዘውዴ፣ ታምራት ቶላ፣ ሙሴ ዋልልኝ፣ ይገረም ደመላሽ፣ ቀንኒሳ በቀለ፣ ታሪኩ በቀለና ብርሃኑ ለገሰ ይገኙበታል። በአምስት ሺህ የኦሚፍ ቀጀልቻ፣ ሀጎስ ገብረ ሕይወት፣ ደጀን ገብረ መስቀል፣ የኔው አላምረው ያሲን ሀጂ፣ ልዑል ገብረ ስላሴና ጌታነ ሁላ አሉበት። በሴቶቹ አምስት ሺ አልማዛያና ሰንበሬ ተፈሪ፣ ገንዘቤ ዲባባ፣ መሰረት ደፋር፣ አለሚቱ ሀዊና አብታምነሽ ተስፋዬ ይሮጣሉ። በሺህ አምስት መቶ ወንዶችና ሴቶች አማን ወቴ፣ ዳዊት ወልዴ፣ አማን ታዲ፣ በቀለ ጉተማና መኮንን ገብረ መድህን፣ በሴቶች ዳናዊት ስዩም፣ ጉድፋይ ጸጋዬና አክሱማይት አምባዬ ይሳተፋሉ። በስምንት መቶ በወንዶቹ መሐመድ አማን፣ ጃነ ኡመር፣ ማሙሻ ሌንጮና ዮብሷን ግርማ ሲሆኑ በሴቶች ትዕግስት አሰፋ፣ ሀብታም አለምና ጫልቱ ሹሜ ይገኙበታል። በመጨረሻም በሶስት ሺህ መሰናክል ሴቶች ብዙአየሁ መሐመድ፣ እቴነሽ ዲሮ፣ ብርቱካን ፈንቴ፣ ሶፊያ አሰፋ፣ ሕይወት አያሌውና ወይንሽዕት አንሳ ሲሆኑ ከወንዶች አለማርያም አማረ፣ ታደሰ ሰቦቃ፣ ጫላ ባዩ ጂግሳ ቶሎሳና ጌትነት ዋለ ይወዳደራሉ ተብሏል። ዘንድሮ የአራት መቶ ሯጮችም አሉ ተብሏል። ትዕግስት ታማኙና ማህሌት ፍቅሬ ከሴቶች፣ አብዱራህማን አብዶና ገመቹ አለሙ ከወንዶች መመረጣቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። መልካም ዕድል በመመኘት ይህን በዚሁ አበቃለሁ። ወደ እግር ኳሱ ስፖርት ዜና ስናልፍ በመግቢያ ላይ እንዳስተዋወቅኩት ባለፈው ሳምንት በአውሮፓ ዙሪያ አምስት የዋንጫ ፍጻሜ ውድድሮች ተካሂደዋል። ሁሉንም አጠር አጠር አድርጌ ለማየት እሞክራለሁ። በእነዚህ ግጥሚያዎች ድንቅ ድንቅ ጎሎች ብቻ ሳይሆን የታዩት የበረኞች አስገራሚ የማዳን ችሎታዎችና ብዛት ያላቸው የማስጠንቀቂያና ከሜዳ ማባረሪያ ካርዶችም በብዛት የታዩበት ሳምንት እንደነበር ከወዲሁ ለመግለጽ እወዳለሁ። በእግር ኳሱ ስፖርት የቀድሞ የበላዮች የተንከባለሉበት ታሪክም የተመዘገበበት ሆኖ አልፏል። ኤፌ ካፑን ላስቀድም። ማንቸስተር ዩናይትድ ክሪስታል ፓላስን በጭማሪው ሰዓት ሁለት ለአንድ አሸንፎ ዋንጫ ሲያነሳ ቅዳሜ ሌት ከሶስት ዓመታት በኋላ ለመጀመሪያ ጊዜ መሆኑ ነው። ጄስ ሊንጋርድ ነው የማሸነፊያውን ጎል አግብቶ የሉዊ ቫን ጋልን ቲም ከውድቀት ያተረፈው። ያም ሆኖ ግን ሆዜ ሞሪኖ በዋና አሰልጣኝነት በቅርቡ ብቅ እንደሚሉ ተመዝግቧል። በጀርመኑ ቡንደስሊጋ ዘንድሮ ዋንጫውን የወሰደው ባየርን ሚውኒክ ሆኗል። አሰልጣኙ ፔፕ ጋርዲዮላ የዋንጫ ፍጻሜውን ድል በታላቅ ደስታ አክብረዋል። በሩሻ ዶርትሙንድን በመለያ ምት አሸንፎ ነው ባየርን ሚውኒክ ዋንጫውን ያነሳው። በመቶ ሃያ ደቂቃው የጨዋታ ጊዜ ሁለቱም ኳስ ከመረብ ማገናኘት ሳይችሉ ቀርተዋል። ሆኖም ዶርትሙንድ ከአምስቱ ፍጹም ቅጣት ምት ሁለቱን በመሳቱ ተሸንፎ ወጣ። ጋርዲዮላ ሰባተኛና የመጨረሻ ዋንጫቸውን አነሱ። ማንቸስተር ሲቲን ይሆናል በመጪው ዓመት የሚያሰለጥኑት። በጣሊያኑ ሴሪያ ጁቬንቱስ ነው ዋንጫውን የወሰደው። በተጨማሪ ሰዓት ተለውጦ የገባው አልቫሮ ሞራታ ባገኛት ግብ ቲሙን ለ11ኛ ጊዜ ሻምፒዮን እንዲሆን አብቅቷል። ቅዳሜ ዕለት ኤሲ ሚላንን ነው አንድ ለዜሮ የረታው። በዚሁ መሠረት ጁቬንቱስ ሁለቱንም ማለት የሊጉንም የብሔራዊ ውድድሩንም ዋንጫ በመውሰድ የመጀመሪያው የኢጣሊያ ቲም ለመሆን ችሏል። ከዚህ ደረጃ ለመድረስ ግን ሀያ ዓመታት ፈጅቶበታል። የዛልታን ኢብራሂሞቪች ሁለት ጎሎች ናቸው የፈረንሳዩን ፓሪስ ሳንስ ጀርሜን ቡድን ዘንድሮ ለዋንጫ ያበቁት። ከባድ ተቀናቃኙን ማርሴይን ነው አራት ለሁለት አሸንፎ ፓሪስ ሳንጀርሜን አስረኛ የፈረንሳይ ዋንጫውን የወሰደው። በመጨረሻም የስፔኑን ላሊጋ አይተን ይሆናል የማበቃው። ትላንት ለዋንጫ ፍጻሜ የደረሱት ባርሴሎናና ሴቪያ ነበሩ። ጨዋታው በጣም ሽኩቻ የበዛበት ስለነበር ሦስት የቀይ ካርዶች ታይተውበታል። መሀል ዳኛው ገና ሲጀመር አንስቶ በባርሴሎና ተጫዋቾች ላይ ይፈጸም የነበረውን እርግጫና ጠለፋ ቢቆጣጠሩ ኖሮ ወደ ታየው አይነት ለድብደባ መጋበዝ በተወገደ ነበር የሚሉ አሉ። ጨዋታውን ከአንድ ለጉብኝት ወደ አሜሪካ ከመጣ ወዳጅ ጋር ነበርና የምናየው ልክ ጨዋታው እንዳበቃ በትልቁ ተንፍሶ እፎይ፣ ዛሬ ባርሴሎና ሴቪያን ብቻ ሳይሆን ዳኛውንም ጭምር አሸንፎ ወጣ ብሏል። እውነት ነው። ዓይን ያወጣ መድሎ ታይቷል በዳኛው ላይ። ለማንኛውም ጆርዲ አልባና ኔይማር በተጨማሪ ጊዜው ባገቧቸው ድንቅ ጎሎች ሁለት ለዜሮ ቲማቸው አሸንፎ የኮፓ ዴ ሬይ ሻምፒዮን ሆኗል። በዚያ ያበቃሉ አድማጮቼ ሳምንት በተመሳሳይ ዝግጅት እንገናኛለን እስከዚያው ሰለሞን ክፍሌነኝ ሰላም ደህና ቆዩ ሰለሞን ክፍሌን ለዘገባው እናመሰግናለን ቀጣዩ ደግሞ በትምህርት ዙሪያ ያተኮራል የተቀላጠፈ ትምህርት ለአፍሪካውያን ወጣቶች በተሰኘው መርሃ ግብር ዙሪያ የተቀናበረ ዝግጅት ግርማይ ግብሩ ከመቀሌ ልኮልናል ቀጥሎ ይቀርባል ደርክ በኢትዮጵያ አልፋ ማለትም የተቀላጠፈ ትምህርት ለአፍሪካውያን ወጣቶች የተሰኘ የትምህርት መርሃ ግብር በመካሄድ ላይ ይገኛል። መርሃ ግብሩ በደቡብ ኢትዮጵያ ቀደም ብሎ የተጀመረ ሲሆን አሁን ላይ በትግራይ ክልልም እየተካሄደ ይገኛል። በዚሁ አልፋ የተሰኘ የተቀላጠፈ የትምህርት መርሃ ግብር በትግራይ ክልል አምስት ወረዳዎች የሚገኙ ወጣቶች ተጠቃሚ ሆነዋል። ኢትዮጵያ ውስጥ ይህንን የአልፋ የትምህርት መርሃ ግብር ከሚያካሄዱት ድርጅቶች አንዱ ኦፕሬሽን ሬስኪ ይባላል። ኦፕሬሽን ሬስኪው ወላጆቻቸውን በኤችአይቪ ኤድስ ያጡና ጧሪ የሌላቸው ህጻናትን የሚንከባከብ ምግባረ ሰናይ ድርጅት መሆኑ ይታወቃል። የድርጅቱ ኃላፊ አቶ ጌታቸው ተስፋይ ስለ አልፋ የትምህርት መርሃ ግብር በመናገር ይጀምራሉ። አቶ ጌታቸው በጣም ነው የማመሰግኖት። ለመሆኑ ይህ አልፋ የሚባለው የትምህርት መርሃ ግብር የትና እንዴት እንደተጀመረ እስክ እንደ መግቢያ። በጣም አመሰግናለሁ አልፋ የተጀመረው አስቀድሞ በምዕራብ አፍሪካ አካባቢ ነው። እድሜያቸው ከዘጠኝ ዓመት እስከ 14 ዓመት የሆኑ ህጻናት በተለያየ አጋጣሚ ወደ ትምህርት ገበታ ያልመጡ ወጣቶችን እንዴት ወደ ትምህርት እንመልሳቸው የሚል ጽንሰ ሀሳብ ይዞ ነው የመጣው። ምክንያቱም እንደሚታወቀው በሀገራችን ሁሉም ተማሪ ወደ ትምህርት ቤት መሄድ አለበት የሚለው ጥሩ ፖሊሲ አለ። ነገር ግን የ13 የ14 ዓመት ህጻናት ከ7 ዓመት ህጻን ጋር ገብተህ ተማር በሚባልበት ሰዓት የራሱ የሆነ የሳይኮሶሻል ፕሮብለም አለው እና ከዚህ የተነሳ እነዚህን ልጆች እንዴት እንርዳ የሚል እዛ ውስጥ የተሰራ ስራ ነው። በመቀጠል ወደ አገራችን ወደ ኢትዮጵያ ያመጣው በዶብ ኢትዮጵያ ከ2011 በፈረንጆች አቆጣጠር ነው ይህን ስራ የተጀመረው እና የዛሬ ሁለት ዓመት ወደ ትግራይ ሲመጣ ከትምህርት ፖሊሲ ትንሽ እንዳይጻረር የሚል ጥያቄም ነበረ። ነገር ግን በወቅቱ ለሚመለከታቸው የመንግስት አካላት በማስረዳት እንዲሁም ደግሞ ለምን እንደ ፓይለት ፕሮጀክት አይታይም በሚል የዛሬ ሁለት ዓመት ሰሀርቲ ሳምሬ አካባቢ የተጀመረው። ስለዚህ ለአንድ አመት ትምህርቱ በኢትዮጵያ ንጌላ ቤተክርስቲያን መካከል ከተሰጠ በኋላ መንግስት ራሱ በመጨረሻ አመት መጥቶ እነዚህ ልጆች እስከ ሶስተኛ ክፍል የሚያበቃ እውቀት ይዘዋል ወይ የሚለው ልክ እንደ ብሔራዊ ፈተና ነበር ተሰጣቸው። የፈተና ውጤት ሲታይ እጅግ በጣም አርኪና በጣም የሚያበረታታ ከ85 ፐርሰንት በላይ መካከለኛ ውጤታቸው ከ80 በላይ በማምጣታቸው ምክንያት በጣም አበረታች ሆነ። ከዛ በሁለተኛው አመት ላይ የክልላችን ትምህርት ቢሮ ራሱ ይሄ ጥሩ ጅምር ጥሩ ስራ ስለሆነ ሰፋ ባለ ይህንን ፕሮጀክት እንዲሰራ በክልላችን ተጠየቀ። ስለዚህ በአሁኑ ሰዓት በክልላችን በአምስት ወረዳዎች አልፋ እድሜያቸው ከ9 እስከ 14 ዓመት የሆኑ ህጻናት ልጆች በአንድ አመት ጊዜ ውስጥ ከሰኞ እስከ ቅዳሜ በሳምንት ስድስት ቀን በማስተማር ጥሩ ትምህርት ተሰጥቶ አሁን የአምናው የኦፕሬሽን ረስኪ አፈጻጸም ሲታይ ዘጠና አንድ ነጥብ አራት ፐርሰንት ነው። ወደሚቀጥለው ወደ አራተኛ ክፍል ያዘዋወረው እና በዚህ ነው እየሰራ ያለው። አሁን እነኚህ ወጣቶች ወይም ደግሞ እነኚህ ልጆች ትምህርቱን በጥራት እንዲማሩት የሚያስችል የተለየ የትምህርት አሰጣጥ ዘዴ ይከተላል ወይ? ይህ የአልፋ የትምህርት መርሃ ግብር ውጤታማ እንዲሆን ያደረገው ምንድነው? በጽንሰ ሀሳብ ብቻ የተመሰረተ አይደለም። ተግባር ተኮር የሆነ ስራ ነው የሚሰራው። ልጆቹ እያንዳንዷ ትምህርታቸው የሚያደርጓት በመሸምደድ በሚይዙት ነገር ሳይሆን እያንዳንዷ ነገር የሚያደርጓት ተግባር ተኮር ነው ወይ ደግሞ አክቲቪቲ ቤዝድ ነው። ለዚህ ነው ለየት የሚያደርገው። እነዚህ ልጆች ደግሞ ትንሽ ከሰባት ዓመት በላይ ስለሆኑና ነገሮችን በማየት በመስራት የሚለማመዱ ከመሆናቸው የተነሳ ትልቁ ልዩ የሚያደርገው ከሌላው ተግባር ተኮር ወይ ደግሞ አክቲቪቲ ቤዝድ መሆኑ ነው። በትግራይ ክልል ደቡብ ክፍል በህንጣሎ ወጀራት ወረዳ እኔም ራሴ የተገኝቼ በአፍጎል ትምህርት ቤት ውስጥ እየተካሄደ ያለውን የትምህርት መርሐ ግብር አሰጣጡን ተከታትየው ነበረ። በአንድ ክፍል ውስጥ የተወሰኑ ተማሪዎች ናቸው ሲማሩ ያየኋቸው። በዚሁ ላይ ተግባራዊ የሆነ ያለው አካሄድ አለ፣ እውነት ነው። አሁን ሌላው አልፋ ለየት የሚያደርገው በአንድ ክፍል ውስጥ በጣም ቢበዛ 25 ተማሪዎች ብቻ ነው የሚያስተምረው፣ ከ25 በላይ አያስተምርም። ስለዚህ ይህንን የሚያስተባብር ወይ ፋሲሊቴተር እያል ነው የምጠራው። እነዚህ 25 ልጆች በስማቸው በደንብ ነው የሚያውቃቸው፣ በባህሪያቸው በደንብ ነው የሚያውቃቸው፣ ሙሉ ቀን ከእነርሱ ጋር ነው የሚውለው ስለዚህ በደንብ አድርጎ ስለሚያስተምራቸው የመማር የማስተማሩ ዘዴ በቀላሉ ልጆቹ እንዲይዙትና በአጭር ጊዜ ውስጥ የሚጠበቀውን ውጤት እንዲያመጡ እያደረገ ያለው ሁኔታ ነው ያለው። አዎ። በትግራይ ውስጥ ከኦፕሬሽን ሬስኪዩ ጋር በመሆን ይህንን የትምህርት መርሃ ግብር እየሰጡ ያሉት ድርጅቶች አሉ። እናንተ ብቻ ናቸው ወይስ ሌሎችም አሉ? ሌሎች አሉ። ምክንያቱም ክልላችን ውስጥ እስካሁን አምስት ወረዳዎች ነው ኦፕሬሽን ሬስኪዩ ኢትዮጵያ ሁለት ወረዳዎች እነያዘው አጽቢ ወንበርታ ወረዳና ህንጣሎ ዋጀራት፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሳሐርቲ ሳምረ የሚባል ቦታ ዞኑ እየሰሩ ያሉት እንዲሁም ደግሞ ማህበር ልምዓት ትግራይ ወይ ደግሞ ቲዲኤ ትግራይ ዴቨሎፕመንት አሶሴሽን ደግሞ ሌላ ወረዳ ይዘዋል። እንዲሁም ደግሞ ዋይድ ሆራይዘን የሚባሉም መረብ ለኸ አካባቢ ሌላ ወረዳ ይዘው እየሰሩ ነው ያሉት። አሁን ይህንን አልፋ የተሰኘ የትምህርት መርሃ ግብር ለወደፊቱ ለማስፋት ወደ ሌሎች አካባቢዎችም እንዲዳረስ ለማድረግ የታቀደ ወይም ደግሞ የታሰበ ነገር ይኖራል? አቶ ጌታቸው፣ ለዚህ ለአልፋ ፕሮጀክት ዋናው ረጂ ድርጅት ጀኔቫ ግሎባል ኢንተርናሽናል የሚባል አሜሪካ ሀገር ውስጥ የሚገኝ ነው። ለዚህ ደግሞ ጀኔቫ ግሎባል ኢትዮጵያ የሚባል ነው አጋዥ ሆኖ የመጣው እና በክልላችን ሲታይ ጥሩ ስራ እየተሰራ እንደሆነ በተለይ ደግሞ እድሜያቸው ከ9 እስከ 14 ዓመቱ የሆኑ ሕጻናቶች ጥሩ አማራጭ እንደሆነ ታምነውበታል። የትምህርቱም ጥራት እንዳልኩት ያው በሚሰጠው የመጨረሻ የግምገማ ፈተና ጥሩ ውጤት እያስመጣ እንደሆነ በደንብ ለመገንዘብ ተችሏል። ስለዚህ አሁን ከዚህ የበለጠ በአምስት ወረዳ ብቻ ተወስኖ ሳይሆን በተለይ አንዳንድ በጣም ሪሞት በሆኑ ኤሪያዎች ላይ አስቸጋሪ በሆኑ ቦታዎች ላይ እነዚህን ትምህርቶች መስፋፋት እንዳለበት እኛም ለአጋዥ ድርጅታችን ለጀኔቫ ግሎባል ኢትዮጵያ ጥያቄያችን እያቀረብ ያለ ነው። በጄኔቫ ግሎባል ኢትዮጵያ መሰረትም እስኪ ተጨባጭ ሁኔታው በየክልሉ በየወረዳው ያለው ፍላጎት ያለው የተማሪዎች ቁጥር ከትምህርት ቤት ውጭ የሆኑ ቅድሚያቸው ከ9 እስከ 14 ዓመት የሆኑ ህጻናቶች ምን ያህል ቁጥር ናቸው ያሉ ጥናት አስጠንታችሁ እንድታቀርቡልን ብለው አስበዋል። በተጨማሪ ደግሞ ጄኔቫ ግሎባል ኢትዮጵያ ከክልላችን ትምህርት ቢሮ ጋር በመተባበር ሳይንሳዊ የሆነ ጥናትም ለማካሄድ ውጤቱን ለማጥናት በዝግጅት ላይ ነው የሚገኘው። እና ለወደፊቱ ከዚህ የበለጠ ሰፍቶ ብዙዎች እናደርሳለን ብለን እናስባለን። አቶ ጌታቸው ተስፋ፣ የኦፕሬሽን ሬስኪ ኢትዮጵያ የበላይ ኃላፊ፣ ለሰጡኝ ቃለ ምልልስ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ እድሉ ስለተሰጠን፣ ቪኦኤን፣ በጣም አመሰግናለሁ። የአሜሪካ ድምፅ ነው። ለአሜሪካ ድምፅ ግርማይ ገብሩ ሜጀር ማይገብሩን ለዝግጅቱ አመሰግናለሁ። አድማጮች ቀጣዩም ከትምህርት ነክ ርዕሰ ጉዳዮች ጋር ያቆየናል። አፍሪቃ ነክ ርዕሶች የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ያወጣው አዲስ ዘገባ በብዙ ሺህ የሚቆጠሩ አፍሪካውያን ልጆች ለትምህርት የሚያስፈልጉ መጻሕፍትን አያገኙም፣ አሊያም ያሉትን ጥቂት መጻሕፍት ከሌሎች ተማሪዎች ጋር ለመጋራት ይገደዳሉ ይላል። በመንግስታቱ ድርጅት አጋርነት የተቀየሰውን የዘላቂ ልማት ግብ ለመምታትም መጽሐፍትና ብቃት ያላቸው መምህራን መኖር ወሳኝ መሆኑን የትምህርት አሰጣጥ ባለሙያዎች ይስማሙበታል። እንግሊዝኛው ክፍል ባልደረባችን ዊልያም ይግል ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍስሐዬ ለምሽቱ አፍሪካ ነክ ፕሮግራሟ እንዲህ አቀናብረዋለች። ዩኔስኮ ያወጣው በዓለም ደረጃ ያለውን የትምህርት ቁጥጥር ፖሊሲ ጽሁፍ የመጽሐፍት እጥረት ምን ያህል እንደሆነ ይዘረዝራል፣ የመፍትሔ ሀሳብንም ያቀርባል። ጽሑፉ ካሜሩንን እንደ ምሳሌ ይወስዳል። አንድ የጥናት ጽሁፍ እንደሚለው አንድ የሚነበብ መጽሐፍ 12 ተማሪዎች ይጋሩታል፣ አንድ የሂሳብ መጽሐፍ ደግሞ ለ14 ተማሪዎች ያገለግላል። በአንዳንድ የኡጋንዳ ክፍሎች አንድ መማሪያ መጽሐፍ ለ30 ተማሪዎች ያገለግላል። የዩኔስኮን ጥናት ያቀረቡት አስማ ዙባይሪ የመጽሐፍቱ እጥረት አስከፊነት የአንደኛ ደረጃ ትምህርት ቤቶቹ በሚገኙበት ቦታ ላይ እንደሚወሰን አስረድተዋል። መጽሐፍት በመጀመሪያ ደረጃ ትምህርት ቤቶች የመኖራቸው ጉዳይ ወሳኝ ነው፤ ምክንያቱም ትምህርት በተማሪዎች ላይ ትልቅ ተጽዕኖ የሚያሳድረው በዛው የትምህርት ደረጃ ላይ ነውና። ብዙ ልጆች ተማሪዎች ለመጽሐፍት ተደራሽነት የሌላቸውም በዛ ክፍል ነው። በተመሳሳይ ደግሞ በገጠር አካባቢ ያሉት ትምህርት ቤቶች ከፍተኛ የሆነ የመጽሐፍት እጥረት አለባቸው። የዓለም ባንክ በሚያቀርበው ምክረ ሀሳብ መሰረት ከአንድ ሀገር አጠቃላይ ባጀት ከ3 እስከ አምስት ከመቶ የሚሆነው ለትምህርት ቤት መጽሐፍት መግዣ መዋል አለበት። ይሁንና ዩኔስኮ ያወጣው አዲስ ዘገባ እንደሚለው በተግባር ሲታይ ግን በመጽሐፍቱ ላይ የሚወጣው ገንዘብ አነስተኛ ነው። እንደውም ብሩንዲንና ማዕከላዊ አፍሪካ ሪፑብሊክን በመሳሰሉት ሀገሮች ለትምህርት ቤት መጽሕፍት የሚመደበው ገንዘብ አንድ ከመቶ ብቻ እንደሆነ ዘገባው ጠቁሟል። ለመጽሕፍት እጥረት ምክንያት ከሆኑት መካከል ለትምህርት ቤት የተመደበው ገንዘብ ዘግይቶ ሊደርስ ይችላል፣ ወይም ደግሞ በሌሎች ጉዳዮች ላይ ሊውል ይችላል። አንዳንድ የአፍሪካ ሀገሮች ደግሞ ገንዘብ ለመቆጠብ ሲሉ ጥራት የጎደላቸው ወረቀቶችና የመጻሕፍት ማጣበቂያዎች ያሏቸው መጻሕፍትን ይገዛሉ ብለዋል ዙቤሪ። ለምሳሌ ኢትዮጵያ ውስጥ የሁለተኛ ደረጃ ትምህርት ቤቶች መጻሕፍት የሚታተሙት ጥራት በሌላቸው ወረቀቶችና ማጣበቂያዎች ነው። በእርግጥ በርካሽ ዋጋ ነው የሚመረቱት። ይሁንና መጽሐፍቱ በየጊዜው መተካት አለባቸው ማለት ነው። ይህ እንግዲህ ከደካማ የማዳረስና ማስቀመጫ ቦታዎች ጋር ተዳምሮ ብዙ ልጆች የትምህርት መጽሐፍትን ላያገኙ ይችላሉ። የትምህርት መጽሐፍት እጥረት ችግር ለመፍታት መጽሐፍት ለመግዛት የሚያስፈልገውን ገንዘብ ከፍ ማድረግ እንዲሁም ግልጽነት እንዲኖር ያስፈልጋል። አፍሪቃውያን በፊሊፒንስ ታይቶ ከነበረው መማር ይችላሉ ብለዋል ዙቤሪ። ፊሊፒንስ ውስጥ በአንድ ወቅት ለተማሪዎች መቅረብ ከነበረባቸው መጽሐፍት አርባ ከመቶዎቹ አልደረሱም ነበር። ይሁንና በሕዝባዊ ማኅበራትና በትምህርት ሚኒስቴር መካከል በተደረገው ትብብር መሠረት ግልጽነትም ታክሎበት ችግሩ እንደተፈታ ዙባይሪ ጠቁመዋል። ኬንያ ውስጥ የመጽሕፍት ዋጋ በሩዋንዳ ከሚሸጠው አምሳ ከመቶ በላይ ይወደድ ነበር። ለዚህ ምክንያት የሆነውም የሩዋንዳ የመጽሕፍት አሳታሚዎች የትምህርት መጽሕፍቱን በቀጥታ ለትምህርት ቤቶች ያዳርሳሉ። ኬንያ ውስጥ ግን በመጽሐፍት መደብሮች በኩል ነበር የሚዳረሰው ብለዋል። የዩኔስኮን ጥናት ያቀረቡት አስማ ዙባይሪ መጽሐፉን የማከፋፈሉ ዋጋ በሚያከፋፍሉ ሰዎች ብዛት ሊጨምር ይችላል። ስለሆነም መጽሐፍቱን ለማከፋፈል የሚውለው ወጪ ወደ ትምህርት ቤቶች የሚያከፋፍሉትን ወገኖች በመቀነስ ዋጋው ሊወርድ እንደሚችል ዙባይሪ አስገንዝበዋል። ምን ያህል መጽሐፍት እንደሚያስፈልጉ ከብዙ ዓመታት ቀደም ብሎ ለመገመት መቻሉ ራሱ የሚያስፈልገውን ያህል ገንዘብ ለማግኘትም ሆነ ለዋጋው ተመጣጣኝነት እንደሚረዳ ዙባይሪ ገልጸዋል። ዓለም አቀፍ የክትባት ኅብረት ይህን ዘዴ ተጠቅሞ እንደተሳካለት ጠቁመዋል ስ የጤና ዘርፉ የሚያስፈልጉትን ክትባቶች አስቀድሞ በመተንበይ አስተማማኝ ገንዘብ ማግኘት ብቻ ሳይሆን ብክነትን ለመቀነስ አስችሎታል። የትምህርት ዘርፉም ቢሆን ይህንን ዘዴ በመከተል የመጽሐፍት እጥረትንም ሆነ አላስፈላጊ ክምችትን ለማስወገድ ይችላል። ይህን ዘዴ በመጠቀም የመጽሐፍት ዋጋ ከፍ እንዳይል ማድረግ ይቻላል። በዓለም ደረጃ ለመጽሐፍት የሚሆን ገንዘብ ለመመደብ የቀረበው ሀሳብ ለአፍሪቃ የሚያስፈልገውን መጽሕፍት ለመገመት ይረዳል። ለጋሾች በብዛት መጽሕፍት እንዲገዙ ይረዳቸዋል። እንዲህ አይነቱ እቅድ የገንዘብ መዋጮ ለማግኘት ሊረዳ እንደሚችል ዩኔስኮ ተስፋ ያደርጋል። ባለሥልጣኖች እንደሚሉት እንዲህ አይነቱ ዘዴ በጤና ዘርፍ የሰራውን ያህል በትምህርት መጽሕፍትም ላይ ስኬት ከተገኘበት ለብዙ ዓመታት ያህል ዘላቂ የሆነ የገንዘብ መዋጮ ሊያስገኝ ይችላል። ባለሥልጣኖች እንደሚሉት እንዲህ አይነቱ ዘዴ በጤና ዘርፉ የሠራውን ያህል በትምህርት መጻሕፍትም ላይ ስኬት ከተገኘበት ለብዙ ዓመታት ያህል ዘላቂ የሆነ የገንዘብ ምንጭ ሊያስገኝ ይችላል። የግል ዘርፎችም በመጻሕፍቱ ገበያ ላይ እንዲሳተፉ ሊያበረታታ እንደሚችል አስማ ዙበሪ ገልጸዋል። አድማጮች ዩኔስኮ ማለት የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል አገልግሎት ስለ አፍሪቃ የትምህርት ይዘት ባወጣው ዘዴ ዘገባ ላይ የተመሰረተው ቅንብር እዚህ ላይ ያበቃ። ሳምንት በሌላ ፕሮግራም እስክንገናኝ በደህና ቆዩን። ክብራትና ክብረን አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። በቅድሚያ የማጠቃለያ በሽብር ድርጊት ወንጀል አቃቤ ህግ ክስ የመሰረተባቸው የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ የክስ መቃወሚያቸውን አቀረቡ። አቶ ዮናታን ተስፋዬ እስር ቤት እንደሚገኙ ይታወቃል። ጉዳዩን የሰማው ፍርድ ቤት አቃቤ ህግ መልስ እንዲሰጥ ቀጠሮ ሰጥቷል። የሶማሊያ ፕሬዚደንት ሐሰን ሼክ መሐመድ ሶማሊያ ውስጥ በያዝነው አመት የሚካሄደውን ምርጫ ህጋዊ የሚያደርግ አዋጅ አውጥተዋል ተለዋጩ ምክር ቤት የምርጫ ህጉን ሳያጸድ ከቀረ በኋላ ነው እርምጃውን የወሰዱት። ኬንያ ውስጥ ዛሬ የምርጫ ኮሚሽኑን የሚቃወሙ ሰልፎች በሶስት ከተማዎች ተካሂደዋል። ኪሱሙ በተባለችው ምዕራባዊት ከተማ ቢያንስ ሶስት ሰዎች በተቃውሞው ሰልፍ እንደተገደሉ የአካባቢው ሚዲያ ዘግበዋል። አራት የተቃውሞ ሰልፈኞች ደግሞ ሆስፒታል እንደገቡ ስታንዳርድ የተባለው ጋዜጣ ዘጋቢ ፊሊፕ አርዋ ለአሜሪካ ድምፅ ሬዲዮ ተናግረዋል። የናይጀሪያ የሰራተኞች ኮንግረስ የነዳጅ ዘይት ዋጋን የዋጋና የኤሌክትሪክ መብራት ግብር መጨመርን በመቃወም ለአንድ ሳምንት ለሚጠጋ ጊዜ ያህል ያካሄደውን አድማ አቁመዋል። የሰራተኞቹ ማህበር ባለፈው ሳምንት አድማ እንዲመታ ያደረገው የናይጀሪያ መንግስት የአንድ ጋልን የነዳጅ ዘይት ዋጋን በዶላር ምንዛሪ ከ43 ወደ 73 ሳንቲም ከፍ በማድረጉ ነው። ዩናይትድ ስቴትስ በቬየትናም ላይ የጣለችው የጦር መሳሪያ ማዕቀብ ማብቃቱን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስታወቁ። ሁለቱ የቀድሞ ጠላት ሀገሮች ወዳጅነት ለማጠናከር ስምምነት አደረጉ። አድማጮች ስርጭታችንን በእርግጥ መጠናቀቁ ነው። ቀደም ብለን በአስተዋወቅ ነው። ዘ ዊኬንድ በትናንትናው ምሽት በላስቬጋስ በተካሄደው የአውሮፓውያኑ 2016 የቢልቦርድ የሙዚቃ ስንጠረዥ አመታዊ ስነስርዓት ላይ ምርጥ የቢ የአርኤንድ ቢ ና እንዲሁም የመቶ ተወዳጅ ምርጥ አርቲስቶች ሽልማት ጨምሮ ስምንት የተለያዩ ሽልማቶችን የተቀበለውን ደዊኬንድን ዜማ በመጋበዝ በዚሁ ንሰናበት መልካም ምሽት። 我挂了。